ደመቀ ዘመነ ይባላለሁ በኢትዮጵያ ኤምባሲ በሚኒስትር ካውንስለር ደረጃ የዲያስፖራን ዘርፍ በኃላፊነት እያስተባበርኩ ይገኛለሁ። ፋሲሊቴት በማድረግ ደረጃ የሕዝባዊ ተሳትፎ የሚባለውን በርከት ያለ ሰው የሚመጣበት የሚገኝበት ፕሮግራም ላይ ነምሰራው። ከህብረተሰቡ የተወጣጡ ሌሎች የኮሚቴ አባላት፣ የሚዲያን የሚያስተባብሩ የኮሚቴ አባላት አሉ። የሴኪሪቲ ጉዳይን የሚያስተባብርም እንደዚሁ አለ። ፕሮቶኮልን ጉዳይም የሚያስተባብሩ ሰዎች አሉ እነዚህ ናቸው ያሉት አብዛኛው ኮሚቴ እጅግ አመሰግናለሁ ለእድሉ ጌታቸው በጋሻው እባላለሁ እኔ የምወክለው ራእይ ለኢትዮጵያ ቪዥን ኢትዮጵያ የሚባለውን የኢትዮጵያውያን ምሁራን ባለሙያዎች እና የመብት ተከራካሪዎችን የሚወክል ነጻ የሆነ ከማንኛውም የፖለቲካ ፓርቲ ጋር ያልወገነ እና ኢትዮጵያውያን ነጻ አስተሳሰባቸውን በኢትዮጵያ ሁለንተናዊ ጉዳዮች ላይ የሚመራመሩትን በነጻ መድረክ ለማቅረብ እንዲችሉ የስራ ውጤቶቻቸው፣ የጥናት ግኝቶቻቸው ወደ ኢትዮጵያ እንዲተላለፉ ከኢሳ የሬዲዮ ና የቴሌቪዥን ፕሮግራም ጋር በመተባበር ሲያካሄድ የቆየ ነው። እስካሁን ድረስ አምስት ትላልቅ ኮንፈረንሶችን አዘጋጅቶ ምርጥ የኢትዮጵያ ምሁራን ሀሳቦቻቸውን ያካፈሉባቸው ኮንፈረንሶች ሲያካሄድ ቆይቷል እና የኢትዮጵያን የፖለቲካ፣ የኢኮኖሚ ማህበራዊ ጉዳዮች የሚያጠና ና የሚከታተል ስብስብ ነው። አመሰግናለሁ። በዚህ ጠቅላይ ሚኒስትር አብይ አህመድን ለመቀበል በተሰናዳ ስነ ስርአት ዛሬ መጀመሪያው ቀን ነው። ከዛሬ እስከ ማክሰኞ ድረስ በተለያዩ አካባቢዎች በሚያደርጓቸው እንቅስቃሴዎች በዋሽንግተን ዲሲ የሚካሄደውን ስነ ስርአት ከማህበረሰብም ከመንግስትም ደና አቶ ደመቀ ያሉ ውክልና ያላቸውን የተለያዩ ኮሚቴዎች ተደራጅተው በሚያስተናግዷቸው ስርአቶች ውስጥ ዶክተር ጌታቸው እስኪ እርስዎና አጋሮቸው ስለምታስተባብሩት ኮሚቴ ስራ ይግለጹልን። ተጋባዦቻችሁስ እነማን ናቸው? መልካም። በአብዛኛው የሚወክለውና የሚጋብዛቸው ካሁን ቀደም በኢትዮጵያ አገራዊ ሁኔታዎች ላይ ጥናቶች ያደረጉና እነኚህን ጥናት እና ግኝቶቻቸውን ይሄ ራይ ለኢትዮጵያ ቪዥን ኢትዮጵያ በሚያዘጋጃቸው ኮንፈረንስ ላይ ያቀረቡ በአካል ተገኝቶ ለማቅረብ ካልቻሉ በጽሁፍ የላኩትን በተለያዩ የፓነል ዲስከሽን ወይ ጋራ ስብሰባዎች ላይ በመገኘት ሀሳብ፣ አስተያየት ሲሰጡ የነበሩትን ባለሙያዎች በትምህርት ቤት አካባቢ አካዴሚክስ የምንላቸው እና ባለልዩ ሙያ ባለቤቶች የሆኑትን ነው እንግዲህ የጋበዝናቸው ማህበራዊ ተሳትፎም ያላቸውን በዚህ ላይ ቢገኙ ይጠቅማሉ ሀሳብ ለመስጠት። ዋናው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እዚህ ሲመጡ ሊገናኟቸው ይገባል የምንላቸውን አይነት ሰዎች ነው በተሰጠን ቦታ መሰረት ለመጋበዝ የሞከር ነው እና ይሄ ልዩ እድል ለጠቅላይ ሚኒስትራችንም በርና እድል ይከፍታል፣ ከእንደዚህ አይነት የህብረተሰቡ ክፍል ጋር ለመገናኘት ሀሳብ ለመስማት እና ጥያቄዎች አሏቸው ለነኚህ የህብረተሰቡ ክፍሎች መልስ ለመስጠት እንዲችሉ እና ይሄንንም የምናደርገው በራሳችን ብቻ ሳይሆን ከኢትዮጵያ ኤምባሲ ጋር በመተባበር ነው። በኤምባሲው በኩል የተጋበዙትን የሚደረጉትን እነሱ ሊገልጹ ይችላሉ አሉ እና እዚህ ምን አይነት ሰአት መቼ ነው የሚካሄደው ይህ እርስዎ የሚያስተባብሩት ስነ ስርአት? ዶክተር ጌታቸው ቀጥታ ፕሮግራሙ የሚጀምረው በዚህ አገር አቆጣጠር እንደ የሰዓት አቆጣጠር ከስድስት እስከ ዘጠኝ ነው። በኢትዮጵያ የሰዓት አቆጣጠር ከማታው አስራ ሁለት ሰዓት እስከ ሶስት ሰዓት ድረስ በዚህ በእራት ላይ የሚካሄድ የስራ ስብሰባ ነው ብለን ነው የምንቆጥረው መልካም ሀሳብ አፍላቂዎችን በተለያዩ ኢትዮጵያ ጉዳዮች ላይ አስተዋጽኦ ሊያደርጉ ይችላሉ የተባሉትንና የንግዱን ማህበረሰብ የሚወክሉ አባላት የሚገኙበትን ስነ ስርአት ነው የሚያስተባብሩት ዶክተር ጌታቸው ወደ አቶ ደመቀ ከመሻገሬ በፊት ምን ያህል ሰው በቁጥር ይሳተፋል ምን ያህል ሰውስ በአሁኑ ሰአት ለሚፈለገው ስነ ስርአት አዘጋጅታችኋል የተዘጋጁት ሰዎችስ እንደምን ተሰባሰቡ ምንድን ነበር መስፈርታችሁ በአጠቃላይ ቁጥሩ ከኤምባሲው ጋር በመነጋገር ወስነን የነበረው ሁለት መቶ ያህል ሰዎች ናቸው። በዚህ ላይ በቪዥን ኢትዮጵያ የቀረቡት አንድ መቶ ሰላሳ ሰባት ሰዎች ናቸው። እነኚህን አንድ መቶ ሰላሳ ሰባት ሰዎች ለመወሰን በጣም በጣም በጣም ከባድ ነበር፣ ግን ሆኖ ያቀመጥናቸው መስፈርቶች ቀለል አድርገውልናል። በዋና ደረጃ እነኚህ ባዘጋጀናቸው አምስት ኮንፈረንሶች ላይ ቀርቡራዊ ጥናቶችና ጽሁፎች ለኮንፈረንስ ያቀረቡ፣ በኮንፈረንሱ ላይ በአወያይነት ወይም በተወያይነት የቀረቡ እና በነኚህ ኮንፈረንሶች ላይ በመገኘት ጠቃሚ ሀሳቦችን የሰጡ እና በጣም ጥቂት ደግሞ ከዚህ ውጪ በዚህ ላይ ያልተሳተፉ ግን በዚህ የእራት ስብሰባ ላይ ቢገኙና ቢናገሩ ሀሳባቸው ሊጠቅሙ ይችላሉ የምንላቸውን በጣም ጥቂት ሰዎች እነኝህን ነው መስፈርት ያደረግ። ሁለት መቶ ብለዋል። በሁለት መቶ ጸና አጠቃላይ ቁጥሩ ወይስ ተጨመረ? ከፋለ የቀረውን ማን አደራጀው? ቪዥን ኢትዮጵያ መቶ ሰላሳ ሰባት ሰዎችን ነው ያቀረበው። ይህ ቁጥር ከሁለት መቶ በላይ ከሆነ በኢትዮጵያ ኤምባሲ በኩል የተጨመሩ ናቸው ማለት ስልሳ ሶስት ሰዎች በእኛ በምናውቀው ደረጃ ስልሳ ሶስት ሰዎች የሚቀርቡት በኤምባሲው በኩል ነው። ግን በጣም ችግር ይፈጥራል መቼም ሪሊ እንዲገኙ የሚፈለጉ ብዙ ሰዎች በመኖራቸው በኤምባሲ በኩል ችግር ተፈጥሮ ምናልባት ቢጨምር ይገባናል። ያንን አኮሞዴት ወይም ያን ለመቻል ቦታው እስከቻለ ድረስ እንግዲህ ኤምባሲው በዛ ላይ ውሳኔ ያለው አሁን ያውቃሉ። ዶክተር ጌታቸው ከኤምባሲው ጋር ተባብራችሁ ሊመጣ የሚገባው ሳተፍ ጠቅላይ ሚኒስትሩ በሚገኙበት መድረክ ሀሳቡን ሊያቀርብ ስራዎቻቸውንም እድሉ ካለ ሊያቀርቡ ሊያስተዋውቁ የሚችሉና ና የሚጠቅሙም ስራ ለመስራት የተነሳሱ ሰዎች ቁጥር ከሁለት መቶ መብለጥ መቻሉን ዩናይት ስቴትስ ውስጥ ግምታችን በመቶ ሺዎች የሚቆጠር ነውና ይገባኛል ያን በምክንያት ገልጸዋል። አሁን ግን ያለቀለት ቁጥር አሀዝ አለዎት? ከኤምባሲው ጋር ተመካክራችሁ በኤምባሲው በኩል የተጨመሩትን ጨምሮ ምን ያህል እንደሆነ እርግጠኛው ቁጥር ይታወቃል? አንድ ቀን ብቻ ነው የቀረውና ዶክተር ጌታቸው። በመጀመሪያ ደረጃ ሪሊ ይቅርታም መጠየቅ እንኳ አይደለም። ቦታው ውስን ነው፣ በጀት ውስን ነው እና የተወሰነ ቁጥር ብቻ ነው ሰው ሊጋበዝ የሚችለው እንጂ ሬሊ ሁሉንም ለመጋበዝ ቢቻል በጣም ብዙ ሰው ነው የሚሆን እና በዚች በጠበበች እድል ውስጥ ቪዥን ኢትዮጵያ ራሱ ከሁለት መቶ በላይ ሰው ለማቅረብ ይችል ነበር በራሱ ብቻ እንኳን። ግን ለማድረግ ያልቻል ነው ሊሚቴሽን ወይም ገደብ ስላለብን ነው። እና በዚህ ገደብ ውስጥ እኛ ባለን መስፈርት እንግዲህ እነኝህን ይጠቅማሉ የምንላቸውን ሰዎች ይቅረናል። እና በኢትዮጵያ ኤምባሲም በኩል እንደዚሁ አይነት ችግር የሚኖርባቸው ይመስለኛል። እነሱ ይግለጽት ሆኖም አሁን ከሁለት መቶ በላይ አንድ ሀያ ያህል ሳይጨመሩ የቀሩ አይመስለኝም። ግን በቪዥን ኢትዮጵያ በኩል ከመቶ ሰላሳ ሰባት በላይ አለ። መልካም። ዶክተር ጌታቸው አመሰግናለሁ። ከአቶ ደመቀ ጋር እንዳልጠፋፋ የህዝባዊ ተሳትፎ የሚለውን በርካቶችን የሚያሳትፈው ዝግጅት ውስጥ በማስተባበር በተባባሪነት ይሰራሉና ምናልባትም ቀደም ብለን ያነሳነውንም ጨምረው ሊነግሩን ይችላሉ። ሁለት ሌሎች ዋና ዋና የሚባሉ ዝግጅቶች አሉ። ትክክለኛ ሀዞችን በሂደት የተለዋወጡ ሰማናቸዋሉና እርግጠኛውን እርስዎ ይነግሩናል። አንድ ሺ አምስት መቶ የማህበረሰብ ወኪሎች እንበላቸው የሚገኙበት የፖለቲካ አደራጆችንም የሚጨምር ሥነ ሥርዓት እንዳለ ተገልጿል። ካልተሳሳኩኝ በነገው እለት በዋሽንግተን ዲሲ አቆጣጠር ከቀጥር በኋላ ስምንት ሰአት ላይ ነው የሚካሄደው። ቅዳሜ ኢትዮጵያውያንን በብዛት የሚያገኙበት ዋናው ዝግጅት ዋሽንግተን ዲሲ ኮንቬንሽን የሚካሄደው ሥነ ሥርዓት አለ። እስኪ ጠቅለል አድርገው ይንገሩን። ምን አይነት ሥነ ሥርዓቶች የቱኒሃል ሰዎች በየትኛው ቦታ? በዚህ ሰዓት ትክክለኛውን የመጨረሻ ነገር ለማወቅ ለሚፈልጉ ሰዎችም ጭምር በሚጠቅም መልኩ አቶ ደመቀ አሉላ አመሰግናለሁኝ። ይሄ ቅድም ዶክተር ጌታቸው ያነሱ የነበሩት አይነት መድረክ ወደፊትም ተጠናክሮ የሚቀጥል ነው የሚሆነው። የጠቅላይ ሚኒስትሩም ጉዞ ይሄ ድልድይ ለማፍጠር እንዲያመች ነው። በጣም ብዙ ኢትዮጵያውያን ብዙ አይነት ዳይቨርሲፋይድ እውቀት ይዘው የሚኖሩበት ሀገር ነው። ይሄን ሀገር ደግሞ ያላቸውን እውቀት ወደ ሀገር ቤት ተመልሰው ሀገራቸውን ሊጠቅም የሚችሉበትን በእውቀታቸው፣ በሙያቸው፣ በገንዘባቸው እና ደግሞ የቀሰሙትን ቴክኖሎጂም ወደ ሀገራቸው በመውሰድ ሀገራቸውን ለማገልገል እንዲችሉ ኢትዮጵያውያን በሚችሉት ልክ ሰርብ እንዲያደርጉ የግንኙነት ድልድይ ለመፍጠር የተፈጠረ መድረክ ነው የተባለው መልእክት በተባለው ቁጥር ልክ የሚደረገው ውይይትም የውይይቱ ሂደት በሚዲያም ይፋ የሚደረግ ስለሆነ የሚተላለፉ መልእክቶች የሚተላለፉ መልእክቶችን ከጠቅላይ ሚኒስትራችንም ከምሁራንም በኩል እንዲሁም ከህዝቡ በሌሎች መድረኮችም የሚኖረው የውይይት ፕሮግራሞቻችን ለህዝብ በቀጥታ ስርጭት የሚተላለፉ በመሆናቸው የተገኘ ያልተገኘም በተለያዩ መገናኛ ዘዴዎች ተጠቅሞ መልእክቶቹን እንዲያዳምጣቸውና መልእክቶቹን ከጠቅላይ ሚኒስትሩ የሚተላለፉ ያደራ መልእክቶች ከህዝቡ ለጠቅላይ ሚኒስትሩ የሚሰጡ ደግሞ እንደዚሁ የአደራ መልእክቶችን ክትትል ሊያደርግ እንዲችል በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁኝ። ዝግጅታችን በተመለከተ ነገ የፖለቲካ ፓርቲዎች ጋር ውይይት ይደረጋል። ባዘወይ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የሁለቱም ቤተክርስቲያን መሪዎች ጋር ባለፈው ሳምንት ወይም ዛሬ ይፋ ከተደረገበት ቀን ጀምሮ ሁለቱ ብሎ መጥራት ሚቻል አይደለም፣ እንደ ድሮዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአባቶችን በሰላማዊ መንገድ አብሮ ለመስራት የደረሱበትን ስምነት መግለጫ እየተሰጠ ነው የሚገኘው። ወተር ጌት ይሄ አንዱ የስራ አካል ነው። ሰውየው ሀገር አገር አሜሪካ ከመጡበት ሰዓታት ወዲህ መግለጫ ወደ ስራ የገቡበት ሁኔታ ነው ያለው። እሱን ተከትሎ ነገ ከሰዓት በኋላ የፖለቲካ ፓርቲዎች ጋር ውይይት የሚደረግ ነው። ለቀጣዩ ውይይት በር ለመክፈት እንዲያመች ነው እንጂ የመደራደሪያ መድረክም ተደርጎ አይደለም የሚወሰደው። ግን ይሄ የመጀመሪያ ምዕራፍ የመገናኛ የመወያያ ፕላትፎርም ለመፍጠር እንዲያመች የተፈጠረ መድረክ ነው። በዚህ መድረክም እንደዚሁ ውይይት ይደረጋል። ከዛ ውጭ ከሰአት ማታው ነው ዶክተር ጌታቸው ያሉት የውይይት ፕሮግራም ነው ከሙያተኞች ጋር ቅዳሜ ከማለዳ ዘጠኝ ሰዓት በዚህ ሀገር አቆጣጠር ዘጠኝ ሰዓት ኤኤም ጀምሮ በሮች ክፍት ይሆናሉ። ፕሮግራሙ አንድ ሰዓት ዋን ፒኤም እስከ አራት ፒኤም ድረስ ወይም ደግሞ በኢትዮጵያ አቆጣጠር ከቀኑ ሰባት ሰዓት እስከ ሰዓት በኋላ አስር ሰዓት ድረስ በርካታ ኢትዮጵያውያን በፕሮግራሙ ይሳተፋሉ ተብሎ በጉጉት የሚጠበቀው ታላቁ የኮንቬንሽን ሴንተር የውይይት ፕሮግራም ይካሄዳል። ይሄ ፕሮግራም ከተጠናቀቀ በኋላ ሁለተኛው ፕሮግራም አንድ ሺ አምስት መቶ ኢትዮጵያውያን የሚካፈሉበት ፕሮግራም ወደ ፕሮግራሙ የተጋበዙ ሰዎች መልእክት ሲደርሳቸው የሚገቡበት ሰዓት አምስት ሰዓት ነው። አምስት ሰዓት ጀምሮ መግባት ይጀምሩና ፕሮግራሙ በተመሳሳይ በኢትዮጵያ አቆጣጠር ከምሽቱ አንድ ሰዓት ይጀምራልኝ የቅርታ የሰዓት ልውውጣችን ሁሌም ያስቸግራል። ለኢትዮጵያ አድማጮቻችን ቅርብ ለማድረግ ከቀትር በኋላ አስር ሰዓት ላይ ሲያበቃ አስራ አንድ ሰዓት ላይ ሰዎች እንዲገቡ ይጠበቃል። አንድ ሺህ አምስት መቶ ሰዎች የገቡበት በሁለተኛው መገናኛ ቦታ እስከ ምሽቱ አንድ ሰዓት ይዘልቃል። ትክክል። ስለዚህ ይሄ በዚህ ፕሮግራም በአጠቃላይ የጠቅላይ ሚኒስትሩ የፖሊሲ አቅጣጫዎች ከዳያስፖራው እንዲነሳ የሚፈለጉ መልእክቶችን ልቅም አድርገው መልእክት የሚያስተላልፉት ሁሉም ሰው በጉጉት የሚጠብቀው መልእክት የሚተላለፈው በኮንቬንሽን ሴንተር በሚያደርጉት ፕሮግራም ነው። በተለያዩ የኢትዮጵያ አካባቢዎች ጉብኝት ሲያደረጉ ጠቅላይ ሚኒስትሩ ንግግራቸው ላይ የሚጠቀሟቸውን የመሳሪያ መንገዶች እንዳስተዋል ነው። ጎንደር ሲሄዱ የጎንደርን ህዝብ፣ የሚወክል ኢትዮጵያ ሶማሌ ሲሄዱ የኢትዮጵያ ሶማሌን ህዝብ፣ ሀዋሳ ሲሄዱ የሀዋሳን ህዝብ የሚወክል ንግግር እንደሚያደርጉት ሁሉ ወደዚህ ወደ ዋሽንግተን ዲሲም ሲመጡ በመላው ዓለም ዋሽንግተን ዲሲ የሚኖረው ፕሮግራም የመላው ዓለም የዲያስፖራ ወገኖቻችንን መልእክት ምላሽ የሚሰጥ ሊሆን ስለሚችል በዚህ ፕሮግራም ላይ የሚያደርጉት ንግግር በአጠቃላይ በኢትዮጵያውያን በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በእነሱ ዙሪያ ከእነሱ የሚጠበቀውን ከመንግስትም የሚጠበቀውን ጠቅለል ያለ መልእክት የሚያስተላልፉበት ፕሮግራም ይሆናል። ስለዚህ በዚህ ፕሮግራም ላይ የተካፈለ ሰው የማታው ውይይት በቀጥታ የሚነሱ ቢኖሩ ጠቅለል ያሉ ሀገራዊ ጥያቄ ውይይት የሚደረግበት አጠር ያለ የታውን ሆል ሚቲንግ ነው የሚኖረን። በዚህ ሚቲንግ በዚህ ስብሰባ ላይ እንዲካፈሉ የምናስባቸው ሰዎች ከህዝባዊ ተሳትፎ አስተባባሪ ኮሚቴ ኢትዮጵያውያን እዚህ ኤምባሲያችን በራሳቸው ፍላጎት ኢትዮጵያን ለማገዝ የጠቅላይ ሚኒስትሩን ጉዞም የተሳካ ለማድረግ ካለፉት ሁለት ወራት በላይ ጀምሮ ሲደክሙ የቆዩ ሰዎች አሉ። ከነኝህ ሲደክሙ ከቆዩ ሰዎች ጋር በጋራ በመሆን ነው ለመለየት ጥረት እየተደረገ ያለው። ገና ያለቀ ስራም አይደለም። ከሚገባው በላይ ኢንተረስት ነበረ። ወደ ስምንት ሺህ አካባቢ ሰው ነው የተመዘገበው። ስምንት ሺህ አካባቢው ሰው አንድ ሺህ አምስት መቶ ለማውጣት የተጠቀምንባቸው መስፈርቶች አውጥተናል። እን እሺ መስፈርቶችን ይንገሩን አሉላ መስፈርቶቹን በጋራ ኮንሰንሰስ ላይ ተደርሶበት ምን እናድርግ ይህንን የህብረተሰብ ክፍል ለመለየት የትኞቹ መስፈርቶች እናውጣ በሚል መስፈርቶች ከወጡ በኋላ በውይይት ዳብረው ስራ ላይ እንዲውሉ ተደርጓል ከመስፈርቶቹ መካከል አንደኛው ኢትዮጵያ የፌዴራል የህብረ ብሄር አገር ነች ኢትዮጵያ ደምቃ የምትታወቀው ሁሉንም ኢትዮጵያውያን ብሄራቸውን ባህላቸውን ቋንቋቸውን እምነታቸውን አቻችሎ አክብሮ መኖር ሲቻል ነው ኢትዮጵያዊነት የሚኖረውና አንደኛው መስፈርታችን የዜጎች ብሄራቸው ከአማራ ከትግራይ ከደቡብ የተለያዩ ብሄሮች እና ከሌሎችም ይሄ አንድ ታሳቢ ተደርገዋል። ሁለተኛ ታሳቢ የተደረገው ጾታ፣ ከጾታ ውጭ ደግሞ እድሜ፣ ወጣቶች፣ ሴቶች ላይ ትኩረት ቢደረግ፣ የሃይማኖት መሪዎች፣ የሁሉም ቤተ እምነት መሪዎች ውክልና እንዲኖር፣ የሁሉም በተለያየ መንገድ ድምጻቸውን ያሰሙ የነበሩ አክቲቪስቶች ውክልና እንዲኖር እና ሌሎችም መስፈርቶች ፕሮፌሽናል ሙያተኞች ሙያተኞቻችን አድሬስ እናደርግ በዛኛው በትንሹ መድረክ አድሬስ ማድረግ ያልተቻለውን በቀረው መድረክ ውስጥ ተሳታፊ እንደሆኑ ለማድረግ ጥረት ተደርጓልና በሚቻለው መልኩ በዚህ ፕሮግራም ላይ ሁሉንም ኢትዮጵያውያን ባግራውንዳቸውን ሊያንጸባርቅ በሚችል መልኩ እንዲካተት ለማድረግ ነው ጥረት ያደረግ ነው አሉላ። መልካም። የተለያዩ መድረኮች ናቸው። የፈቀደ ሁሉ መሳተፍ የሚችልበት ዋናው ስነ ስርዓት አለ። ከዛ ውጭ ከሁኔታዎች ጋር አስማምታችሁ የተለያዩ መድረኮችን አዘጋጅታቸዋል። እንዲህ ያለ መድረክ ሲዘጋጅ መጀመሪያው እንደመሆኑ እንዲህ ያለ ጉጉትም ሲታይ የአገርን መሪ ለመቀበል ብዙዎች በተለየ ስሜት የጠበቁበት ሁኔታ እንግዳ የሚሰኝ ያህል ነውና አዲስ እንደመሆኑ የሚኖሩ መደነቃቀፎች ከግምት ገብተው ነገር ግን በዋነኛነት ምን አይነት ሁኔታዎችን ማሳካት እንችላለን? የትኞቹስ ምናልባት እስካሁን ከሞከራችሁና ከመጣችሁባቸው ሂደቶች ምናልባት ሊገጥሙን ይችላሉ ትላላችሁ? ከወዲሁ ያን መሰል ችግሮችንም ያን አይነት መሰል እንቅፋቶችንም መጠበቅ ይጠበቅባችኋልና ዶክተር ጌታቸው